የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። የውጭ ምንዛሬ ስርዓት ለውጥ በማህበረሰቡ ዘንድ የኑሮ ውድነት ስጋት እንዲያይል አድርጓል። አሁን ላይ መኖር እራሱ አልቻለም። አይደለም ዶላር ተጨምሮብን፣ በፊትም መኖር አልቻለም። ምንም ነገር ለውጥ የለም። የቤት ኪራዩ እንዳለ ነው። የኑሮ ውድነት እንዳለ ነው። ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል፣ ይመረታል። ለደሃው ህብረተሰብ፣ ከስር ከስር እንደውም እገዛለን እያለ ነው ማለት ይጨምራል የሚል ስጋት ስላለብን የሰማችኋቸው የአሜሪካ ድምፅ በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ ያነጋገራቸው የከተማ ነዋሪዎች ናቸው። ይህን የተመለከተው ዘገባ በምሽቱ አብይ ርዕስ በኋላ ላይ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? አስማማየ ነን። ምሽቱን እያስተናገድኳችሁ ከእናንተ ጋር አምሻለውኝ። ዛሬ ሐምሌ 23 2016 ዓ ም ነው የማክሰኞ ምሽት። ዝግጅቱን እየመራው ቆይታ አድርጋለውኝ ለዓለም ዜናዎቹ እዚሁን አብሮኛ፣ አሉላ ከበዳለ። የስቱዲዮ ቅንብሮ ይመራለን ኤልያስ አስማረ ነው። ዋና አዘጋጇ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይቶቻችንና በማህበራዊ ትስስር ገጾቻችንን በቀጥታ እየተከታተላችሁን ከእኛ ጋር ማምሸት ትችላላችሁ። ለማስታወስ ያክል በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አቲቪ አማሪ ላይ ይህ ዝግጅታችን በቀጥታ እየተላለፈ ይገኛል። አሁን ከአለም ልስባሰቡ ዜናዎች እናመራለን። አሉላ ይጠበቃችኋል። ጤና ስጥ ልኝ እንደምናመሻችው እንደምናመሻችሁ ከሰአቱ የዓለም ዜናዎች ጋር አሉላ ከበደነኝ ነኝ። በቅድሚያም ርዕሶቹን አይኤምኤፍና ኢትዮጵያ የ3.4 ቢሊዮን ዶላር ብድር ስምምነት ተፈራረሙ። የራፋ የውሃ ማጠራቀሚያ መፍረስ የጤና ሁከቶች እንዲጨምሩ ያደርጋል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የኡጋንዳ ፖሊስ በብረቱ ሳጥን ውስጥ ተደርጎ የተቀበሩ 17 የራስ ቅሎችን ማግኘቱን አስታወቀ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። አይኤምኤፍና ኢትዮጵያ የ 3 ነጥብ አራት ቢሊዮን ዶላር ብድር ስምምነት ተፈራርመዋል። አዲስ የ 3 ነጥብ አራት ቢሊዮን ዶላር ብድር ለኢትዮጵያ ለመስጠት ከስምምነት ላይ መደረሱን ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ትላንት አስታውቋል። የኢትዮጵያ ማዕከላዊ ባንክ የድርጅቱን ድጋፍ ለማግኘትና ለረዥም ጊዜ ሳይከፈል የቆየ የዕዳ መክፈያ መዋቅሩን ለማሻሻል የታለመ ነው በተባለ እርምጃ የአገሪቱን የብር ምንዛሪ ግብይት አሰራር በባንኮችና በደንበኞቻቸው መካከል በሚደረስ የምንዛሪ ልውውጥ የሚወሰንበትን የገበያ ስርዓት የሚከተል መሆኑን በትላንትናው ዕለት ይፋ አድርጓል። በዓለሙ የገንዘብ ድርጅት የተደገፈውና እንደ አውሮፓውያን ዘመን አቆጣጠር በ2019 ተደርሶ የነበረው የመጨረሻው የብድር መርሃ ግብር በሰሜን ኢትዮጵያ ጦርነት ሳቢያ ከተተወ በኋላ የጦርነቱን ማብቃት ተከትሎ ካለፈው ዓመት አንስቶ በሁለቱ ወገኖች መካከል አዲስ የብድር መርሃ ግብር ተግባራዊ ለማድረግ ንግግር ሲደረግ መቆየቱ የሚታወቅ ነው አዲሱም ስምምነት ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ ወዲያውኑ መላክ የሚያስችል መሆኑን አይኤምኤፍ ይፋ አድርጓል እጅግ ከፍተኛ የዋጋ ንረትና ስር የሰደደ የውጭ ምንዛሬ እጥረት የምጣኔ ሀብት ይዞታዋን ክፉኛ ያደቀቀባት ኢትዮጵያ ባለፈው ዓመት ካሁን ቀደም የውጭ ብድር እዳቸውን መክፈል ተስኗቸው የቆዩ የአፍሪቃ ሀገሮችን በመቀላቀል ሶስተኛዋ ሀገር ሆናለች። በአፍሪቃ በሕዝቧ ብዛት ሁለተኛ የሆነች ኢትዮጵያ በድርጅቱ አሰራር መሰረት እንደ አውሮፓውያን የዘመን አቆጣጠር በ2021 መጀመሪያ ላይ የዕዳ ማሻሻያ ጥያቄ ብታቀርብም ለሁለት ዓመታት በዘለቀው የሰሜን ኢትዮጵያው ጦርነት ወይም የእርስ በርስ ጦርነት ሳቢያ ተጓቶ መቆየቱ ተመልክቷል። የኢትዮጵያ መንግስት ተንታኞች ከአይኤምኤፍ ጋር ከያዘው ድርድር ጋር የተያያዘ ነው ያሉትን በወለድ የተመን ስርዓት ላይ የተመሰረተ የገንዘብ ፖሊሲ ጨምሮ አንዳንድ የመጣኔ ሀብት ማሻሻዎችን ማድረጉን በያዝነው ወር መጀመሪያ ላይ ማመላከቱም ተዘግበዋል። የራፋ የውሃ ማጠራቀሚያ መፍረሱ የጤና ህውከቶች እንዲጨምሩ ያደርጋል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ደቡባዊ ጋዛ ራፋ የሚገኘው ዋናው የውሃ ማጠራቀሚያ መፍረሱ የጋዛ ህዝብ ንጽህና ያልተጠበቀ ውሃ እንዲጠጣ ስለሚያስገድደው ለከፋ የተላላፊ በሽታዎች አደጋ ይዳረጋል ሲሉ የተለያዩ የተባበሩት መንግስታት ድርጅት ተቋማት በማስጠንቀቅ ላይ ናቸው። የመንግስታቱ ድርጅት የህጻናት መርጃ ዩኒሴፍ ቃል አቀባይ ጄምስ አልደር ጄኔቫ ላይ ለጋዜጠኞች በሰጡት ቃል እስከ ቅርብ ጊዜ ድረስ በሺዎች የተቆጠሩ ራፋ ውስጥ የተጠለሉ የሀገር ውስጥ ተፈናቃዮች ውሃ ያገኙ የነበሩት ከዚያ ማጠራቀሚያ ጣቢያ እንደነበር ገልጠው፣ መፍረሱን ተከትሎም ህጻናትና ቤተሰቦች ንጽህና ያልተጠበቀ ውሃ እንዲጠጡ ይገደዳሉ፣ ለውሃ አጥምና ለበሽታዎችም ይዳረጋሉ ብለዋል። የእስራኤል ሀሬት ጋዜጣ በትላንትና ለት ዘገባው የእስራኤል ወታደሮች ከበላይ ደቡባዊ እዝ ሳይሆን በብርጌድ አዛዦቻቸው ትዕዛዝ ዋናውን የውሃ ማከፋፈያ ጣቢያ በፈንጂ አፍርሰውታል ሲል ዘግበዋል። ለአድራጎቱም ከዓለም አቀፍ ሕግ ጥሰት ጋር በተያያዘ በእስራኤል ወታደራዊ ፖሊስ ምርመራ የተከፈተበት መሆኑንም የሀሬት ዘገባ አመልክቷዋለሁ። የኡጋንዳ ፖሊስ በብረት ሳጥን ውስጥ ተደርገው የተቀበሩ የራስ ቅሎችን ማግኘቱን አስታወቀ። የኡጋንዳ ፖሊስ ለፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደገለጠው በብረት ሳጥን ተደርገው የተቀበሩት አስራ ሰባት የራስ ቅሎች መሀል አገሪቱ ውስጥ የሚገኝ ቤተ መቅደስ መሀል አገሪቱ ውስጥ የሚገኝ ቤተ መቅደስ አቅራቢያ ካለ ስፍራ በቁፋሮ ማውጣቱን ነው ያመለከተው። ከዋና ከተማይቱ ካምፓላ 39 ኪሎ ሜትሮች ርቀት ላይ ከምትገኘው የሚንፒጊ ከተማ ወጣ ብሎ ካለው የካባንጋ መንደር አቅራቢያ የማገዶ እንጨት በመልቀም ላይ የነበሩ ህጻናት በትላንትናው እለት የተባሉትን ሳጥኖች ማግኘታቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ይህ በእንዲህ እንዳለ ተጨማሪ የተቀበሩ የራስ ቅሎች ያለመኖራቸውን ለማረጋገጥ ቁፋሮ መቀጠሉን አንድ የክልሉ ፖሊስ አባል ተናግረዋል። የሟቾቹን እድሜና ጾታ እንዲሁም የተቀበሩበትን ጊዜ ለማወቅም የራስ ቅሎቹ ላይ የምርመራ ሂደት እየተከናወነ መሆኑን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን ያለም ዜና ነው። በአካባቢው ነዋሪዎች ላይ ከፍተኛ የመደናገጥ ስሜት መፍጠሩን የገለጹት ባለስልጣናት ህዝቡ እንዲረጋጋ እየጠየቁ ነው። በሌላ በኩል በአብሳ በተባሉ ታዋቂ የንግድ ሰው ላይ ካምፓላ ውስጥ ባለፈው የጥር ወር የተጀመረ የተፈጸመው ግድያ ግለሰቡ ከስራ ወደ መኖሪያ ቤታቸው በሚመለሱበት ወቅት በተቀጠሩ ታጣቂዎች መፈጸሙ ተዘግበዋል። ታሊባን ለበርካታ የአፍጋኒስታን የውጭ ዲፕሎማሲ ተልእኮዎች እውቅና አልሰጥም አለ። አፍጋኒስታን በውጭ ሀገር ያሏትን በርካታ ዲፕሎማሲያዊ ተልእኮዎችና በምዕራባውያን ይደገፍ ከነበረው የቀድሞ የአገሪቱ መንግስት ጋር ግንኙነት ባላቸው ዲፕሎማቶች የተሰጡ ፓስፖርቶች፣ ቪዛና ሌሎች ሰነዶች አልቀበልም ሲል አብዛኛውንም ውድቅ ማድረጉን አስታውቋል። ይህም ታሊባን የአገሪቱን ዲፕሎማሲያዊ ተልእኮዎች ለመቆጣጠር ያደረገው የቅርብ ጊዜው ሙከራ ተደርጎ ተወስዷል። በውጭ ሀገራት ያሉ አንዳንድ አፍጋናውያንም ኢፍትሐዊና ተግባራዊነት የጎደለው ሲሉ ቡድኑ የወሰደውን እርምጃ ተቃውመዋል። የአፍጋኒስታን የውጭ ጉዳይ ሚኒስትር ባወጣው መግለጫ ለንደን፣ በርሊን፣ ቤልጂየም፣ ቦን፣ ስዊዘርላንድ፣ ኦስትሪያ፣ ፈረንሳይ፣ ጣሊያን፣ ግሪክ፣ ፖላንድ አውስትራሊያ፣ ስዊድን፣ ካናዳና ኖርዌይ በሚገኙት የሀገሪቱ ዲፕሎማሲያዊ ተልእኮዎች የተሰጡ ሰነዶች ተቀባይነት የላቸውም ብለዋል። የሚኒስቴር መስሪያ ቤቱ አክሎም እዚያ የሚገኙት ሰዎች በምትኩ የታሊባን እስላማዊ አፍጋን መንግስት የሚቆጣጠራቸውን ኤምባሲዎችና ቆንስላዎች ማነጋገር አለባቸው ነው ያለው። በመጨረሻም የሀሪስና የትራምፕ የሰው ሰራሽ ልህቀት ፖሊሲዎች ለየቅል መሆናቸው ተመለከተ። የሰው ሰራሽ ልህቀት በሰዎች የዕለት ተዕለት ኑሮ ላይ እያሳደረ ያለው ተጽዕኖ እየጎላ መምጣቱ የብዙዎችን ትኩረት የሚስብ የውይይት ርዕስ ቢያደርገውም እስካሁን የዩናይትድ ስቴትስ መራጮች ግን ከሚያሳስባቸው ዋና ዋና ጉዳዮች ተርታ አላሳለፈውም። ሆኖም በፍጥነት ላይ በማደግ ያለው ይህ ቴክኖሎጂ በሚመራበት ፖሊሲ ዙሪያ ተፎካካሪው ፕሬዚዳንታዊ እጩዎች ያሏቸውን ፍጹም ለየቅል የሆኑ ራእዮች የሚያስተዋውቁበት የመጀመሪያው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ይሆናልም ተብሏል። ክቡራትና ክቡራን አድማዊ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። የተከበራችሁ አድማጮቻችን ቀደም ሲል ከዓለም የተሰባሰቡ ዜናዎች ናቸው ወደ እናንተ የደረሱት። ለዜናዎቹ አሉ ከበደን አመሰግናለሁ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላቸው የሚገኘውን የዛሬ ማክሰኞ ሐምሌ 23 2016 ዓ ም የምሽቱን ዝግጅታችን ነው። ያልጠበኩት የሆነብኝ በቀጥታ እዚያ ይገባል የሚል እምነት አልነበረኝም። አንድ ከአገሪቱ ካለችበት አኳያ ከኢኮኖሚው መዳከም አኳያ የውጭ ምንዛሪ እንኳን የረባ የውጭ ምንዛሪ እንኳን ሪዘርቭ ያው አሁን ይሰጡናል ተብሎ ከሚታሰበው ውጭ የለንም። ደካማ ኢኮኖሚ ላይ ይሄ እርምጃ ይወሰዳል የሚል እምነት አልነበረኝ። የሰማችኋቸው የፋይናንስና የምጣኔ ባለሙያ ኑትን ዶክተር አብዱል መናን መሀመድን ነው የኢትዮጵያ መንግስት ይፋ ያደረገውን ገበያ መር የውጭ ምንዛሬ ተመን በተመለከተ ከአጋሩን አስተያየታቸው ሰዎች የተቀነጨበውን ነው ቀደም ሲል የሰማችኋቸው። ሙሉ ዝግጅቱ ደግሞ በሁለተኛው አጋማሽ ወደ እናንተ በሚደርሰው የንግድና ምጣኔ ሀብት ክፍለ ጊዜ ላይ የሚቀርብ ይሆናል። በኋላ ላይ ተሰሙታላቸው፣ አድማጮቻችን። አሁን ቀጥታ የምናልፈው ወደ ምሽቱ አብይረስ ነው። የኑሮ ውድነትና የሰላም እጦት ባለበት ወቅት የውጭ ምንዛሬ በገበያ እንዲመራ መደረጉ የኑሮ ውድነቱ ይበልጥ ሊያከብዶ ይችላል ሲሉ አስተያየት ሰጪዎች ስጋታቸውን ገለጹ። ስጋቱ በተለይ በዝቅተኛ ደሞዝ በሚተዳደሩ የህብረተሰብ ክፍሎች ላይ አይሏል። መንግስት ውሳኔው በዝቅተኛ ገቢ በሚተዳደረው ማህበረሰብ ላይ የሚያስከትለውን አሉታዊ ተጽዕኖ ለመቀነስ ተዘጋጅቻለሁ ቢልም በአቅምና በትግበራ ሊፈተን እንደሚችል ባለሙያዎች ይገልጻሉ። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ አለው። የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ ም ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ዛሬ የአዲስ አበባ ከተማ አንዳንድ የገበያ ቦታዎች ላይ የዋጋ ጭማሪ መታየቱን ሾላ በተባለ አካባቢ ያነጋገርናቸው ሰዎች ተናግረዋል። ሀገሪቱ ከግጭት አዙሪት ባልወጣችበት በአሁኑ ወቅት ተግባራዊ የሆነው ይህ እርምጃ ወትሮውንም ፈተና የሆነውን የኑሮ ውድነት ሊያከብደው ይችላል የሚል ስጋት እንዳለባቸውም ይገልጻሉ። የዓለም ቤዛ አስተያየታቸውን ከሰጡን መካከል እኔ በጣም ምሰጋው ነገር ምንድን ታቃለ በተለይ እንደኛ አይነቱ የወር ደሞዝተኛ ላይ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነገጥኩት። ምክንያቱም አሁን ላይ መኖር ራሱ አልቻለም አይደለም፣ ዶላር ተጨምሮብን በፊትም መኖር አልቻለም። ምንም ነገር ለውጥ የለም። የቤት ክራዩ እንዳለ ነው። የኑሮ ውድነት እንዳለ ነው። ጤፉ ራሱ አሁን ትናንት ማታ ወዲያው ዜናው እንደሰማው ትናንት ቀን ደንበኛ ጋር ስደውል ገና እስካሁን አልወሰንም ስንት እንደሚገባ አለ። በፊት መቶ ሀምሳ ነበረ በኪሎ የገዛሁት ከወር በፊት። አሁን ላይ ስደወልኩና ወዲያው ስጠይቀው ዋጋ አላወጣልም ገና ባለ ሁኔታ፣ ያው ዶላር እና ጤፍ የሚያገናኘው ነገር ሊኖርም ላይኖርም ይችላል። ማውቀው ነገር የለም። ግን ልገዛ ስቤ እንደዛ ላይ እና ስጋት ላይ ነው ያለ ነው። እኛ በጣም በጣም እኔ በበኩሌ በጣም ፈርቼ ነው ያለሁት። እንዴት መኖር እንደምንችል አላውቅም። እኔ መምህርት ነኝ። በዚህ ኑሮ ውድነት ከቀጠለ የት እንደምንገባ ራሱ አላቅም። መንግስት ምን አስቦ ሊጨምርልን እንደቻለ ገበያውን ካረጋጋለን ጥሩ ነው። ዶላር እንደዚህ ጨምሮ፣ ኑሮም እንደዚህ ከሆነ፣ ደሞዛችን ካልተስተካከለ በቃ እናብዳለን ብዬ ነው አስበው። በዚህ ሁኔታ እውነት ኦብሳ መኮንን ደግሞ ውሳኔው ወቅታዊ አይደለም ባይ ነው። በፊትም ራሱ የህዝብ ተቸግሮን እየኖረ እያለ አሁንም ጭማሪ ሲደረግለት እስቲ እንዴት ይሁን፣ ምን ይሁን? ደግሞ አሁን የአገሪቷ ኢኮኖሚ በጣም ወድሟል የለም አሁን በአቅጣጫ በሁሉም አቅጣጫ አሁን ጦርነት አለ። ይሄ ራሱ አንድ ምክንያት ነው። ሰውን በሰላም ወጥቶ ገበያ ሄዶ ሰርቶ መግባት አልተቻለም። በየገጠር ቢትሄድ እርሻ ላይ ሰው በስነ ስርዓት እየሰራ አይደለም። ስለዚህ ትንሽ የሚያስፈራ ነው። ግን መንግስት ይህንን ገበያውን አይቶ ለህዝቡ ምቼ እንደሆን እንዲያደርግ መልእክቴን ያስተላልፋለሁ። ከሾላ ገበያ ሽንኩርት ገዝታ ስትወጣ ያገኘናት ሰላም ቤዛ በሽንኩርት ገበያ ላይ ዛሬ ብዙ ለውጥ ባይታይም ቀጣይ ስጋቷን ታስረዳለች። በጣም ነው ምንሰጋው ማለት ለደሃው ህብረተሰብ ው ከስር ከስር እንደውም እገዛለን እያለ ነው ማለት ይጨምራል የሚል ስጋት ስላለብን ጤፉንም ዘይቱንም እያሰብን ነው። ዶላር በጨመረ ቁጥር ይጨምራል እያለ መንግስት ደግሞ በዚህ ላይ ገበያው ቢያረጋጋ ማለት ሰው አሁን እየፈራ ነው። አሁን እኛ የወር ደመወዝተኛ እና ወር ጠብቆ የሚያገኝ ለድሃው ህብረተሰብ፣ ለዛ ነው በጣም የሚያሳስበው። አቶ ጥበበ ገብረስላሴ የዋጋ ማረጋጋትና ሰላም ላይ ትኩረት ከተደረገ ገበያ መሩ የውጭ ምንዛሬ ውሳኔ ጠቃሚ እንደሆነ ያላቸውን እምነት ይገልጻሉ። እኔ ተስፋ ነው የማየው ተስፋ ነው የማየው፣ ግን አንዱ ከሚጎዱ ሰዎች አንዱ ነኝ አንዱ ነኝ፣ ግን ጉዳትም ቢኖር ወደፊት ወደፊት ወደፊት ምርት በተለይ አገራችን ሰላም ሆኑ ሰላሙ ነው ወሳኙ። ሰላም ሰላም ከመጣ ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል፣ ይመረታል እና ይህንን እንቋቋመዋለን የሚል ግምት ነው ያለኝ። ስለዚህ ይህንን በዚህ በኩል ያሉት ማንኛውም እንትኖች ወደ ሰላም መጥተው አገራችንን የተረጋጋ ኢኮኖሚውም የተረጋጋ እየሆነ ሁሉ ወደ ሰላም ማምጣት አለበት እና በየቦታ ያሉትን በድንኳን የሚሸጡትን ብናይና ብንሄድ እነሱ ቢኖሩን እና በእነሱ ደግሞ ብንጠቀም ሞር ገበያ የተረጋጋ ይሆናል። በዚህ ጊዜ መንግስት ይሄ የሚመጣውን የዶላር ውጣውረድ በዚህም በዚህም በመቋቋም ሕዝቡን ማረጋጋት ለሕዝቡ ማረጋጋት ይችላል። ምስላቸው እንዲታይ ያልፈለጉ አንዲት አስተያየት ሰጭ ደግሞ ውሳኔው ለስግብግብ ነጋዴዎች ምቹ እድል እንደሚፈጥር አመልክተዋል። የባሌን እጅ ጠብቄ ነው የምኖረው። ሰላሳ ሲመጣ ማርያም ማርያም እያሉ ምን እንጃ እግዚአብሔር ይሁነን። በጣም ከባድ ይመስለኛል። ያላቅም እለት እለት ነገሮች ሁሉ በፍጥነት እየተለዋወጡ ስለሆነ ያው በትንሹ እኮ ነው ደሞ የእኛ ሰው ታውቃለህ አደለ? የመተዛዘን መተሳሰብ፣ መረዳዳት ቀርቷል። ባገኘው አቋራጭ ሁላ መክበር ነው የሚፈልገው። ስቶር ውስጥ ያስቀመጠውን በሀምሳ ብር ያመጣውን ዛሬ ሶስት መቶ ብር ሊሸጥልህ ይችላል። ነገሮችን እየጠበቀ ማለት ነው። ስለዚህ ከባድ ይሆናል ብዬ አስባለሁ። የውጭ ምንዛሬው በገበያ እንዲመራ የተላለፈውን ውሳኔ ተከትሎ ነጋዴዎችም ከአሁኑ እቃ መያዝ ጀምረዋል። ያለን በምስል መታየት ያልፈለገ አንድ የችርቻሮ ነጋዴ ይህም በተዋረድ ተጽዕኖ እየፈጠረ ነው ይላል። ፍቃዱ አበበ ባላለው ሾላ አካባቢ የሚቸረችር ነጋዴ ነኝ። ከመርካቶ አምጥቼ ከውጭ አላስመጣም። ምንድን ነው ያየውት ነገር መርካቶ ላይ እቃ ለመሸጥ ብዙ ፍቃደኞች አይደሉም። የምሰራው ስራ ያው እንትን ነው። የመጋረጃ የሶፋ ልብስ ምናምን አይነት ስራ ነው ምሰራው። የመጋረጃ ሆልደሮች ምናምን አውጥተው ለመሸጥ ትንሽ እንትን እየተቸገሩ ነው። ከድሎ አድርጋ በተገናኘ በደንብ ኢምፓክት ይኖራል ተብሎ ስለሚታሰብ ይመስለኛል። ለመሸጥ ፍቃደኛ አይደሉም። ዋጋ አይነግሩሁም፣ ወይም ደግሞ ኤክስኪዩዝ ነው የሚፈጥሩት። ለምሳሌ እንዲህ ነው ምናምን እንደዚህ አይነት ነገር ከለሮች የሉም ይለዋል። አለዛ ደግሞ ኤክሰስ አይነት ፕራይስ የሚጠይቁም አሉ። ደግሞ የቀረቡ ደግሞ ሰዎች ደግሞ አይ መሸጥ አንፈልግም፣ አናውቀውም፣ ስለማናውቀው ትንሽ ለመሸጥ አስቸግራል የሚል አይነት ነገር ነው የሚታሰበው። ለምሳሌ አሁን አንተ እዛ ጋር አልሸጥ ሲሉ አንተ እዚህ ጋር ያያዝከውን እቃ አውጥተህ የምትሸጥ ከሆነ ለበላተኛ ነገ ሄጄ ላምጣ ስትል ከንግድ ውጪ ልትወጣ ትችላለህ። መንግስት የምንዛሬ ስርዓት ለውጡን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ ድጎማና የደሞዝ ጭማሪን የመሳሰሉ እርምጃዎችን እንደሚወስድ መግለጹ ይታወቃል። ይሁን እንጂ እርምጃዎቹ የመንግስትን አቅም የሚፈታተኑ በመሆናቸው ውጤታማነታቸው አጠያያቂ እንደሆነ የሚገልጹ የምጣኔ ሀብት ተንታኞች አሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከትናንት ጀምሮ ከፍ ያደረጉ ሲሆን ዛሬም በትናንቱ ተመናቸው ቀጥለዋል። የኢትዮጵያን ውሳኔ ተከትሎ ዓለም አቀፉ የገንዘብ ድርጅት ቦርድ ለኢትዮጵያ 3.4 ቢሊዮን የአሜሪካ ዶላር የሚጠጋ የተራዘመ ብድር ማጽደቁን አስታውቋል። ለአሜሪካ ድምጽ፣ ኬኔዲ አባተ አዲስ አበባ። የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰው የሚገኘውን የማክሰኞች ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ የሆነውን በሰሞናዊ የኢትዮጵያ መንግስት የውጭ ምንዛሬን በገበያ እንዲወሰን ወሰኑን ይፋ ማድረጉን ተከትሎ ያሉትን የሕዝብ አስተያየቶች የተመለከተ ዘገባችን ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያው ዘገባ ወደ አማራ ክልል ባህርዳር ይወስደናል። በባህርዳር ከተማ በድጋሚ የሰውና የተሽከርካሪ እንቅስቃሴ ገደብ ተጣለ። በአማራ ክልል ላይ የተደነገገው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በመጀመሪያ ጊዜ ልዩ ልዩ ክልከላዎች በክልሉ ርዕሰ መዲና ባህር ዳር ላይ ተጥለዋል። የከተማ አስተዳደሩ የጸጥታውን ምክር ቤት ከትላንት በስቲያ እሁድ ባወጣቸው መግለጫ በከተማው ችላ የማይባሉ ሲል የገለጻቸውን የጸጥታ ስጋቶች ለማስወገድ በሰውና በተሽከርካሪ ላይ የሰዓት እላፊ ገደብ መጣሉን አስታውቋል። የአማራ ብሔራዊ ንቅናቄ አብን ፓርቲ በመወከል ከክልሉ ተመርጠው ወደ ሕዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው ተደጋጋሚ ክልከላዎች ማድረግ ያለውን የጸጥታ ችግር አይፈጣሙም ብለዋል። አስቴር ምስጋናው በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። በአማራ ክልል ለአስር ወራት ያህል ተጥሎ የቆየው የአስቸኳይ ጊዜ አዋጅ የስራ ጊዜ ባለፈው ግንቦት ወር መጨረሻ ከተጠናቀቀ ወዲህ ለመጀመሪያ ጊዜ የክልሉ መዲና ባህር ዳር ከተማ አስተዳደር ከትናንት በስቲያ እሁድ ሐምሌ 19 2016 ዓ ም ልዩ ልዩ ክልከላዎችን መጣሉን አስታውቋል። የከተማ አስተዳደሩ የጸጥታው ምክር ቤት በጉዳዩ ላይ በመወያየት አሳለፍኩት ባለው ውሳኔው በሰዎችና በተሽከርካሪዎች ላይ የእንቅስቃሴ ገደብ መጣሉን ገልጿል። በከተማው ችላይ የማይባሉ የጸጥታ ችግሮች አሉ ያለው ምክር ቤቱ ችግሩን ለመከላከል ያስችል ዘንድ ዝርዝር ክልከላዎችን ማስቀመጡን አመልክቷል። ምክር ቤቱ በክልከላው ከጣላቸው ገደቦች ውስጥ ሰውን ጨምሮ የመንግስት የቤትና ማንኛውም የጭነት ተሽከርካሪ ከምሽቱ ሶስት ሰዓት በኋላ እንዳይንቀሳቀሱ ከልክሏል። የባለ ሶስት እግር ባጃጆችን ከምሽቱ አስራ ሁለት ሰዓት እስከ ንጋቱ አስራ ሁለት ሰዓት ማሽከርከር የተከለከለ ሲሆን ባለ ሁለት እግር ሞተር ተሽከርካሪ ላልተወሰነ ጊዜ ማሽከርከር እንደማ John. እቀባ ተጥሏል። በሌላ በኩል ከጸጥታ መዋቅሩ አባላትና ለጸጥታ ስራ ተሰማርተው የሚንቀሳቀሱ ፍቃድ ከተሰጣቸው ሰዎች ውጭ የጦር መሳሪያ ይዞ መንቀሳቀስ እንዲሁም ማንኛውም የጸጥታ አባል ከተሰጠው ስምሪት ውጭ በሚሆንበት ጊዜ ሲቪል ለብሶ የጦር መሳሪያ ይዞ መንቀሳቀስ እንደማይቻል እና ሌሎች ክልከላዎችን መጣሉን ተጠቅሷል። የከተማ አስተዳደሩ ምክር ቤት የጣለውን ክልከላ አስመልክቶ አስተያየታቸውን የጠየቅናቸው በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አንድ የባህር ዳር ከተማ ነዋሪ በከተማው እየታየ ካለው ወንጀል አንጻር ክልከላው ተገቢ ነው ብለዋል። ሳኳያ አንጻር ሲታይ እኔ ጥሩ ነው ብዬ ነው ማስበው። ለምን ወንጀሎች እየበዙ ነው፣ ድንሃንግ ነው የሚባለው እንደዚህ ግድያ፣ እንደገና ደግሞ የሰው ገንዘብ መዝረፍ መቀማት፣ በባጃጅ በተሽከርካሪ፣ በተለያየ ነገር ወንጀሎች በዝተዋል። እንደ እኔ አሪፍ ነው፣ በተወሰነ መልኩ ቆንጆ ነው። ምናልባት ይሄንን ወንጀል ሊቀንስ ይችላል ብዬ ነው ማስበው። በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የተፈጠረውን ግጭት ተከትሎ ላለፉት አስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ያበቃ ቢሆንም በክልሉ በተለያዩ አካባቢዎች ግጭቶች መቀጠላቸውን በተለያየ ጊዜያት መዘገባችን ይታወሳል። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አባው ደሳለው ተደጋጋሚ ክልከላዎችን ማድረግ ያለውን የጸጥታ ችግር አይፈታም ብለዋል። ከዚህ በፊት እንደምንለው የአስቸኳይ ጊዜ አዋጅ መሆን፣ የተለያዩ ክልከላዎች ጸጥታና ሰላምን በዘላቂነት ለማስፈን አያገለብለን ነው የምናምነው። እኔም በግንዴ የማምነው እንደዛ ነው። ምክንያቱም ታየ፣ በተደጋጋሚ እኮ ታየ የእነዚህ ክልከላዎች ኮማንድ ፖስት ያ እኳ ጊዜ አዋጅ የሚባሉ ከኢህአዴግ ጀምሮ ሲተገበሩ የኖሩ ናቸው። ግን የሚፈልገውን ሰላም አላመጡም። እስካሁን ድረስ እንዲሁ ችግር እንደሚፈጠረው ምንድነው የጸጥታ አካላት ሲተገብሩት አንበገንና በሆነ መንገድ የተገብሩት እና ሌላ ቁርሾ ነው የሚመጣው፣ ጅምላ ስር ታሰሩና ዜጎች የገቡበት አለመታወቅ፣ እንዲሁ እስከ ሞት ድረስ የሚዳረጉ የንጹሃን ግድያዎች፣ ሌሎች የፆታዊ ጥቃት፣ ሌሎች በርካታ የሰብአዊ መብት ጥሰቶች የሚፈጠሩት ከእነዚህ ከክልከላዎችና ከአስቸኳይ ጊዜ አዋጁ ጋር በተገናኘ መልኩ ነው። ይህም ተረጋገጠ ነው። ዓለም አቀፍ ደረጃ እንደዚህ አይነት ክልከላዎችን የሚያውጁ አንባገነን መሪዎች ናቸው። በብዙ ጊዜ የሚባለው ሀገር እንዳይበተን ሀገር እንዳይፈርስ አይነት ነገር ነው የሚባለው፣ ሕግና ሕገ መንግስቱን ለማስጠበቅ ነው የሚባለው ነገር ግን በመወያየት በመደራደር ይሄ ክልከላ ለሰላማዊ ዜጋው ነው እንጂ ችግር የሚፈጥረው ተዋጊ ወገኖች ላይ ምንም ተጽዕኖ ያሳድረን ድርድር ሰላም ይላል። በእርግጥ ግን ሀቀኝነት የተሞላበት ድርድር እስካሁን አልተጀመረም። ድርድሩም ውይይቱም ሀቀኝነት የተሞላበት መንገድ በተዋጊ ወገኖች መካከል ሲሰስን ይገባል። ይህ እውነት እውነት የህብረተሰቡን ሰላምና ጸጥታ በሚያሰብ መልኩ መሆን አለበት። ስለሆነም የባህር ዳር ከተማ አስተዳደር ሰላምና ደህንነት መምሪያ ኃላፊ አቶ ጌትነት አናጋውን ጨምሮ ሌሎች የከተማ አስተዳደሩን ባለስልጣናት ለማነጋገር ያደረግነው ጥረት አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውንና ሲሆንና በቅርቡ ያበቃውን አስቸኳይ ጊዜያዎች አለማራዘማቸው ጥሩ እርምጃ መሆኑን መግለጻቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። ወደ ቀጣዩ የትንታኑ መጽሔት ዘገባችን እናልፋለን። በጎፋ ዞን ገዜ ጎፋ ወረዳ የመሬት መንሸራተት አደጋ የሞቱት ተጨማሪ 12 ሰዎች አስከሬን መገኘቱን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀም። የቢሮ ኃላፊ ወይዘሮ ሰናይ ሰለሞን ዛሬ ማክሰኞ በሰጡት መግለጫ እስካሁን የተገኙት አስከረኞች ጠቅላላ ቁጥር 243 መድረሱን አረጋግጠዋል። በአደጋው ቤተሰቦቻቸውን ወዳጆቻቸውንና ዘመዶቻቸውን ያጡ የገዜ ጎፋ ወረዳ ነዋሪዎች አሁንም በከፍተኛ ድንጋጤና ሀዘን ውስጥ መሆናቸውንም ኃላፊዋ ገልጸዋል። የአሜሪካ ድምፅ ካነጋገራቸው ተጎጂዎች ውስጥ የሆኑ አዛውንት በመጦሪያ ዕድሜ ባለቤቴንና 15 የቅርብ ዘመዶችን በአደጋው አጥቻለሁ፣ ብቻዬን ቀርቻለሁ ሲሉ ያሉበትን ሁኔታ ለአሜሪካ ድምፅ አስረድተዋል። የአደጋው ሰለባዎች የታሰቡበት የሶስት ቀናት ብሔራዊ የሀዘን አዋጅ ትላንት ሰኞ ሲጠናቀቅ በሁሉም የደቡብ ኢትዮጵያ ክልል አካባቢዎች አደባባይ በመውጣት በሻማ ማብራት ሀዘን የመግለጽ ሥነ ሥርዓት ተከናውኗል። የሐዋሳው ዘጋቢያቸው ዮናታን ዘብዴዎስ ተከታዩን አዘጋጅቷል። በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሳቻ ጎዝዲ ቀበሌ ባለፈው ሐምሌ 14ና 15 ቀን 2016 ዓ ም ከተከሰተው የመሬት መንሸራተት አደጋ ጋር በተያያዘ እስካሁን በተደረገው የአስክሬን ፍለጋ የ243 ሟቾች አስክሬን መገኘቱን የክልሉ የመንግሥት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ዛሬ ማክሰኞ በሰጡት መግለጫ አስታውቀዋል። እስካለፈው ሳምንት ቅዳሜ ሐምሌ 20 ቀን ድረስ የ231 ሟቾች አስክሬን ስለመገኘቱም የፌዴራል መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ሲያስታውቅም ባለፉት ሁለት ቀናት ውስጥ በተደረገው ፍለጋ ደግሞ ተጨማሪ 12 የአደጋው ሰለባዎች አስክሬን መገኘቱን ወይዘሮ ሰናይት መግለጻቸውን ቢሮዋቸው በፌስቡክ የማህበራዊ ትስስር ገጹ አስታውቋል። የተገኙ አስክሬኖች የቀብር ስነ ስርዓት መፈጸሙንና በህይወት ለተገኙ 15 ሰዎች ደግሞ አስፈላጊ ሕክምና እርዳታ የተደረገላቸው በጥሩ ደህንነት ላይ እንደሚገኙ ኃላፊዋ ተናግሯል። ወይዘሮ ሰናይት በህይወት ተረፉም በአደጋው የተጎዱና የተፈናቀሉ ሰዎችን በዘላቂነት ለመደገፍ የክልሉ መንግስት ከተለያዩ መንግስታዊና መንግስታዊ ካልሆኑ አካላት እንዲሁም ከመላው የአካባቢ ማህበረሰብ ጋራም በመተባበር ከፍተኛ ጥረት እያደረገ መሆኑንም አመልክቷል። እስካሁን በተደረገው የእርዳታ ማሰባሰብ ጥረት በአደጋው ለተጎዱ ወገኖች በጥሬ ገንዘብ ሃምሳ ሚሊዮን በአይነትም ከሰባ ሚሊዮን ብር በላይ የሚሆን ድጋፍ ተደርጓል ብሏል። የአደጋው ክስተት አስረኛ ቀኑን ባስቆጠረበት በዛሬ ዕለትም የአስክሬን ፍለጋው እንደቀጠለ መሆኑን ሰለሞን ሶማ የተባሉም የአይንማኝ ለአሜሪካ ድምፅ ተናግረዋል። አንድ አጎቴ አባቴ ታላቅ ነበረ። በጣም እድሜያቸው ወደ ሰባ አምስትና ከዛ በላይ ይሆናሉ። በግሚት እና እሳቸውም ተበልተዋል። ሶስት አጎቴ ልጆች አንድ አስተማሪና ሁለት ኢንትራንስ ዘንድሮ የለቀቁ ተበልተዋል። ሌላው ደግሞ አንድ የሁለት ታላቅ እህትና ታናሽ እህት ባህላዎች ተበልተዋል። ይህ ሁሉ በአንዴ በተከሰተው ናዳ ምክንያት የተበሉት ሌላ ጎት ልጅ ሌላም አለች ከህፃን ጋር አንድ ላይም ተበልታለች። የእናት አባት ልጅ ተበልታ አስክሬኑም ራሱ ከስድስት ቀን በኋላ ነው ቅዳሜ ነው ያገኘነው። አሁን አባትን እዛ ውስጥ ናዳ ውስጥ ገብቶ ከዛ ሰዎች እንደምንም ብሎ ጎትቶ ነብሱም አትርፈዋል፣ ግን በጣም እየታመሙ ነው። በአደጋው ቤተሰቦቻቸውን ወዳጆቻቸውና ዘመዶቻቸውን ያጡ የወረዳው ነዋሪዎች በመርር ሀዘን ውስጥ መሆናቸውን እኚሁ እማኝ ገልጸዋል። የአሜሪካ ድምፅ ካነጋገራቸው ተጎጂዎች ውስጥ የሆኑት አቶ ኪና ህርሲሶ የተባሉ አንድ አዛውንት በመጦሪያ ዕድሜዬ ባለቤቴና አስራ አምስት የቅርብ ዘመዶችን በአደጋ ዋጥቻለሁ ብቻዬን ቀርቻ ያለሁ ሲሉ ያሉበትን ሁኔታ አስረድተዋል። ህዙ መጫናይ ናይታ ቃሲ ሻ ናይታ ቻሹ ናይታ ቃሲ ሚቼ ናይታ ኦይዳ እኔ እንደምታይ ሽማግሌ ነኝ አደጋው ብዙ ዘመዶቼንና ቤተሰቦቼን አጥቼ ባዶዬን አስቀርቶኛል እንደዚህ አይነት ማዕት በዕድሜ አይቼ አላውቅም ሦስት የሴት ልጄ ልጆች አምስት የወንድሜ ልጆችን አራት የእህቴ ልጆችን ሦስት የሌላ ወንድሜ ልጆች በተጨማሪም ሌላ አንድ የልጅ ልጅ ሞተውብኛል ሰው ቤት ችግር አጋጥሞ ለእርዳታ በሄድኩበት ነው አንዳንዶቹ የሞቱት ሌሎቹ ደግሞ ባሉበት ነው አፈር የበላቸው ሌሎችን ለማዳን በሄዱበት እነሱም ሞቱ ከእኔ ጋር ያረጀች ባለቤቴም ሞተች፣ አለቀች። እኔ አሁን ባዶ ነኝ፣ ቆዳ ነኝ፣ ቁርበት ነኝ፣ ምንም የለኝም። አሁን ሰርቶ እኔን የሚያበላኝ ልጅ የለኝም። አንድ ወንድም ብቻ ነው ያለኝ፣ እሱም አቅመ ደካማና በሽተኛ ነው። አሁን የሚያግዘኝ የለም። እኔው እኔ እንደሆንኩ ቀረው ደሻቲካ ደሻረታረ ደንትካ ዳብራ ዳብራንች ደሻ ከታ ካሽ ከተናሽነ ጎርደቲ ደስታካራ በጎርደቲስ ጭንቅ ያየታ ታደሴ ታደለ የተባሉ ሌላ ተጎጂም ሁለቱንም ወላጆቻቸውን ጨምሮም በአንድ ጀንበር ብዙ የሥጋ ዘመዶቻቸውን ማጣታቸውን ገልጸው፣ በከፍተኛ ጭንቀትና ግራ መጋባት ውስጥ እንዳሉ በስልክ ለአሜሪካ ድምፅ ተናግሯል። እናትን፣ አባትን፣ እህትን፣ ወንድምን፣ የአጎት ወንድሞች ሁለቱንም የእኛተ ወንድም ደግሞ ሁለቱንም ደግሞ የሁለቱም ልጆችንም ጠቃላይ ወደ አስራ ሶስት ቤተሰብ ነው ያጣሁት። እንግዲህ ምን ላድርግ? እንግዲህ ያለ ሰው ራሱን በራሱ ካላጥና በስተቀር እንግዲህ ሰው ሁሉ እንግዲህ እዚህ የተቸገረ ስለሆነ ራሱን በራሱ ካላጥናናው ማን አለ ብዬ እንግዲህ ራሱን በራሱ ያጥናናው ነኝ የበረታው ነኝ። ያልተገኘ አስክሬን አለኝ። የእናንተ ቤተሰብ ሆነው ከአስራ ሶስት ሁለት ሲቀር አስራ አንዱን ቀብረናል። የመሬት መንሸራተት አደጋ ቅድመ ማስጠንቀቂያ ያሰጥቻለሁ ያለው የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን የመሬት መንሸራተት ሊከሰትባቸው ይችላል በሚል የለያቸው የክልሉ ዞኖችና ወረዳዎች በወላይታ ዞን ቦሎሶሶሬም፣ ክንዶ ኮይሻ፣ ኡፋና ክንዶ ዳድዬ ወረዳዎች፣ በአሪ ዞን ደቡብ አሪ፣ ሰሜን አሪና ና ባካ ዳውላ ወረዳዎች፣ በጋሞ ዞን ደግሞ የጨንቻ ዙሪያ ዲታም፣ ዳረማሉና ግሬሰ ወረዳዎች እንደሆኑ ጠቁሟል። አደጋው በተከሰተበት ጎፋ ዞን የደንባ ጎፋና ዑባ ደበረ ፀሐይ ወረዳዎችን ጨምሮ በገዘ ጎፋ ወረዳም አደጋው ዳግም ሊከሰት ይችላል የሚል ስጋት መኖሩን ኮሚሽኑ አስታውቋል ይህ በንድ እንዳለ የሕዝብ ተወካዮች ምክር ቤት ያወጀው ብሔራዊ የሐዘን ቀን ትላንት ሰኞ መጠናቀቁን ተከትሎም በሁሉም የደቡብ ኢትዮጵያ ክልል ከተሞችና አካባቢዎች በአደባባይ የሻማ መብራት መርሃ ግብርና ሀዘን የመግለጽ ስነስርዓት ተከናውሏል ከሀዘን መግለጫው ስነ ስርዓቱ ተሳታፊዎች አንዷም የአርባ ምንጭ ነዋሪዋ ወይዘሮ ገነት የተሳፓም ስለ ተከናወነው መራ ግብር ነግረውናል። ስለሆነ የጋር ሀዘናችን ስለሆነ ሀዘን ደርሶብናልና በዛ ነው የተሰማኝን ሀዘን የገለጽኩት። ትናንትና ካምቦና ጎፋ ህዝብ ማለት ደግሞ አብሮ የኖሩ እህትና ወንድም አብረን ቆይተን አጭር ጊዜ ነው ከኛም የተለዩት። አጠቃላይ ኢትዮጵያውያን እንደዚህ አይነት የራሳ አደጋ ዘርፍ ሀዘን ይሰማናል እና በዛ ነገር ትናንትና የተፈሻ የሀዘን መግለጫችን ሰተናል። ለአደጋው ተጎጂዎች የሚደረገው ሰብአዊ ድጋፍ እንደቀጠለ ሲሆን ከአገር ውስጥ ድጋፍ በተጨማሪ ሐምሌ 21 ቀን 2016 ዓ ም የተባበሩት አረብ ኤምሬቶች ፕሬዚዳንት መሐመድ ቢን ዘይድ ልዑክ አደጋው በተከሰተበት ከንቾ ሳቻ ጎዝድ ቀበለ በመገኘት ለተጐጂ ወገኖች ሰማንያ አምስት ቶን የሰብአዊ ድጋፍ ማስረከቡንና ሀዘንተኞችን ማጽናናቱን የክልሉ የመንግሥት ኮሚኒኬሽን ቢሮ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የኢትዮጵያ መንግስት መሠረታቸውን ሶማሊያ ውስጥ ያደረጉ ታጣቂ ቡድኖች ኢትዮጵያውያንን ለተዋጊነት መመልመል ጨምሮ የሚደቅኑት ስጋት አሳሳቢ መሆኑ ይናገራል። ሆኖም የጸጥታ ኃይሎች የሚወስዷቸው ጸረ ሽብርተኝነት እርምጃዎች ስኬታማ መሆናቸውን አበክሮ ያስገነዝባል። በሀሩን ማሩፍ የተጠናቀረውን ዘገባ ዝርዝሩን ይዟል ቆንጅታዬ እንደሚከተለው ታቀርበዋለች። የሶማሊያው ታጣቂ ቡድን አልሸባብ ከሁለት ዓመታት በፊት በዚህ ወር ብዙ መቶ ታጣቂዎችን ድንበር አሻግሮ ወደ ኢትዮጵያ ግዛት በመላክ ጥቃት መሰንዘሩ የሚታወስ ነው። ቡድኑ በድፍረት ጥቃቱን ይሰንዝር እንጂ ታዲያ ብዛት ያላቸው ተዋጊዎቹ ተገድለውበታል፣ የተማረኩም አሉ። የአካባቢውን የጸጥታ ጉዳዮች የሚከታተሉ ተንታኞች እንደሚሉት አልሸባብም፣ እንዲሁም በሰሜን ምስራቋ የሶማሊያ ግዛት በፑንትላንድ ያሉ ትናንሾቹ የእስልምና መንግስት ቅርንጫፍ ቡድኖች ኢትዮጵያውያንን በተዋጊነት መመልመላቸውን ቀጥለዋል። ስለ ጉዳዩ ቪኦኤ የጠየቃቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢዩ ተድላ በጽሁፍ በሰጡት ምላሽ ሽብርተኛው አልሸባብ በአጠቃላይ የአፍሪካ ቀንድና የምስራቅ አፍሪካ አካባቢ ጸጥታና መረጋጋት ላይ ከባድ አደጋ መደቀኑን ቀጥሏል ካሉ በኋላ ይሁን እንጂ ኢትዮጵያ በቀጣናው ካሏት አጋሮቿ ጋር በመተባበር በንቃት የምታከናውነው የስለላና የመረጃ መሰብሰብ ስራ እንዲሁም በአፍሪካ ህብረት ኃይል ውስጥ የተሰማሩ ወታደሮች ያሏት እንደመሆኗ አሸባሪው ቡድን የደቀናቸውን የጸጥታ አደጋዎች እንዲሁም ቡድኑ በድንበሩ አካባቢ ተጽዕኖውን ለማስፋፋትና ተዋጊዎችን ለመመልመል የሚያደርገውን ሙከራ የመከላከል አስተዋጽኦ አበርክቷል ብለዋል። የኢትዮጵያ የጸጥታ ተቋም አደጋው እንዳለ በመገንዘብ በኢትዮጵያ ድንበር ውስጥ ብቻ ሳይሆን በአፍሪካ ህብረት የሶማሊያ የሽግግር ተልእኮ በምህጻር አትሚስ እና በኢትዮጵያ ብሔራዊ የመከላከያ ኃይሎች ስር ባሉ የሶማሊያ አካባቢዎችም ጭምር አልሸባብ የሚሰነዝረውን ማናቸውንም ስጋት መክቶ ለመመለስ ሳያሰልስ በንቃት እየሰራ ይገኛል ሲሉም ቃል አቀባዩ አክለው ተናግረዋል። አልሸባብና እስላማዊ መንግስት ቡድን አይኤስ በአንዳንዶቹ አካባቢዎቿ ጸጥታዋ የደፈረሰ በሆነችው በኢትዮጵያ ባለፉት ቅርብ ዓመታት ኢትዮጵያውያንን ለተዋጊነት መልምለዋል። በተለይም አይኤስ ከተዋጊዎቹ ጋር እየሰለጠኑ ያሉ ኢትዮጵያውያን ያላቸውን የሚያሳዩ የፕሮፓጋንዳ ቪዲዮ ምስሎችን አሰራጭተዋል። የሶማሊያ ፑንትላንድ ክፍለ ግዛት ባለስልጣናትም በተለያዩ ጊዜያት በተራራማው አልሚስ ካድ የተባለው አካባቢ ከእስላማዊ መንግስት ቡድን ጎን ተሰልፈው ሲዋጉ የተገኙ ኢትዮጵያውያንን ማርከናል፣ ገድለናል ለፍርድም አቅርበናል ማለታቸው የሚታወስ ነው። ባለፈው ሳምንት ረቡዕ ዕለት የፑንትላንድ የጸጥታ ኃይሎች ዛንዚባር ውስጥ አንድ የአይኤስ ታጣቂ እንደያዙ ተናግረዋል። ግለሰቡ ለመረመሩት ባለስልጣናት አይኤስ ከተፎካካሪው ከአልሸባብ ጋር በሚያካሂደው ውጊያ ሲዋጋ ቆይቶ ቡድኑን እንደከዳና ና በውጊያው ላይ ኢትዮጵያውያን ማላውያንና የመናውያን አብረውት እንደነበሩ መናገሩን ባለስልጣናቱ አመልክተዋል። ባለፈው ወር ደግሞ የፑንትላንድ ፍርድ ቤት ስድስት ሞሮካውያን ላይ የሞት ቅጣት ፍርድ ያስተላለፈ ሲሆን፣ አንድ ኢትዮጵያዊ ደግሞ በ10 ዓመት እስራት እንዲቀጣ ፈርዶበታል። የአይኤስ ተዋጊዎች ቁጥር ቀደም ብሎ ከ100 እስከ 400 እንደሚሆን የተነገረ ይሁን እንጂ አንድ ተንታኝ እንደሚሉት ግን በዚህ ዓመት ቁጥሩ አሻግቧል። ቀድሞ የፑንትላንድ የደህንነትና የፖሊስ አዛዥ የነበሩት ብርጌደር ጀነራል አብዲ ሐሰን ሁሴን እንደሚሉት የሌላ ሀገር ዜጎች የሆኑት ተዋጊዎች ብቻ ከ500 እስከ 600 ይደርሳሉ። ስለ አሀዙ በአካባቢው ባለስልጣናት ማረጋገጫ አልተገኘም። አብዛኞቹ አዲሶቹ ተመልማዮች የመካከለኛው ምስራቅ እና የሰሜን አፍሪካ ሰዎች እንደሆኑ የተነገረ ሲሆን በርከት ያሉ ኢትዮጵያውያንም አሉባቸው ተብሎ ይታመናል። የዳኢሽ ወይም አይኤስ ተዋጊዎች ቁጥር በሀምሳ ከመቶ ጨምሯል። ለዚህም ብዙ ምክንያቶች አሉ። የሚበዙት የሚመጡት ከኢራቅና ከሶርያ ነው። ከአፍጋኒስታን ሳይቀር ይመጣሉ። በሽብርተኛ ጦርነታቸው የነበሯቸውን ይዞታቸውን በዚህ ዓመት ስለተነጠቁ ከሀገር ውስጥ ግፊት ይደረግባቸዋል። በአልሸባብ ተዋጊነት የከዳውና በአሁኑ ወቅት አስተያየት ሰጪ የሆነው ኦመር መሐመድ አቡ አያን እንደሚለው አይኤስ በአሁኑ ወቅት ወጣቶችን በተዋጊነት እንዲገቡለት ለመሳብ የቡድኑን ነሺዳዎች በአማርኛ የሚተረጉም ኢትዮጵያዊ ሰባኪ አለው። ነጋዴዎች ላይ ያስገደዱ ገንዘብ ይነጥቁ ጀመር። እምቢ የሚሉትን የጥቃት ኢላማ አደረጓቸው። ያን ካደረጉ በኋላ ከኢትዮጵያ ተሰደው የመጡ ፍልሰተኞችን ሳቡ። በአማርኛ ተርጉሞ የሚያሰማላቸው ኢትዮጵያዊ አላቸው። የኢትዮጵያ መንግስት የዜጎቹን በአልሸባብና በአይኤስ የመመልመል ጉዳይ በስፋት የሚፈጸም ከባድ ችግር አድርጎ እንደማይመለከተው የውጭ ጉዳይ ሚኒስቴር ቃል አቀባዩ ነቢዩ ተድላ ተናግረዋል። የሚመለከታቸው የጸጥታና የስለላ ባለስልጣናት ሁኔታውን በቅርበት በመከታተል ኢትዮጵያውያንን በተለይም ወጣቶችን ለመመልመል የሚደረግ ማናቸውን ሙከራ ለማክሸፍ ነቅተው በመጠባበቅ እየሰሩ ነው ብለዋል። አያይዘውም ቃል አቀባዩ አልሸባብ የደቀነው ስጋትና ኢትዮጵያውያንን ለተዋጊነት ኢላማ ሊደረጉ የሚችሉበት አጋጣሚ ቢኖርም የኢትዮጵያ መንግስት በንቃት የሚከታተለው ጉዳይ በመሆኑ የጸጥታ ኃይሎቻችን እንቅስቃሴም እንደቀጠለ ስለሆነ ሁኔታውን ለመቆጣጠር ችለናል ሲሉ አክለዋል። የኢትዮጵያ መንግስት ጸረ ሽብርተኛ ጥረቶቹን ለማጎልበት ብለውም የኢትዮጵያን ብቻ ሳይሆን በአጠቃላይ የአፍሪካ ቀንድ አካባቢ ጸጥታና መረጋጋት እንዲጠበቅ ከክልላዊና ዓለም አቀፋዊ አጋሮቹ ጋር በቅርበት ለመስራት ያለው ቁርጠኝነት አሁንም የጸና ነው ሲሉም ቃል አቀባዩ አክለው ተናግረዋል። የሶማሊያውን የእስላማዊ መንግስት ቡድን ባለፈው ጥቅምት ወር ያቋቋሙት ለተገደለው የቡድኑ ዋና መሪ ለአቡበከር አልበግዳዲ ታማኝነቱን የገለጸ ነው በተባለው በሼክ አብደልቃድር ሙሚን የሚመሩ የቀድሞ የአልሻባብ ተዋጊዎች ሲሆኑ ሙሚን እንደ አውሮፓውያን የዘመን አቆጣጠር ባለፈው ግንቦት 31 ቀን በዩናይትድ ስቴትስ የአየር ጥቃት እንደተገደለ ተዘግቧል። አድማጮቻችን አሁን ደግሞ እዚሁ አሜሪካ ዋሽንግተን እየተካሄደ ወዳለ አንድ እውነት በቀጥታ ወስዳችኋለሁ። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ አብይ ማጠቃለያ መድረክ የሆነው የማንዴላ ዋሽንግተን የትስስር ጉባኤ ዋሽንግተን ዲሲ ላይ እየተካሄደ ይገኛል። በጉባኤው ላይ የተገኘው ሀብታሙ ስዩም የተወሰኑ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። ሀብታሙ፣ እንደምን ውላል? እስኪ ዋና አብይ የሆነውን የዛሬውን ክንውን ታሪካዊ ታሪካዊ ዳራውን መነሻ አድርገህ የዛሬ ጉባኤው ላይ የተካሄዱ ያሉ ሁነቶች ምን ይመስላሉ የሚለውን ግለጽልን። የአሜሪካ ከፍተኛ የመንግስት ኃላፊዎችን በዛሬው ጉባኤ ላይ ታድመዋል የሚልም መረጃ አለ። እሱን እና አጠቃላይ ላይ የተነሱ ሀሳቦችን ከታሪካዊ ዳሪያው ጋር አንድ ላይ አንሳለን። በጣም አመሰግናለሁ አስማማው። ይህ ያሌ በሚል መጻረ ቃል የሚታወቀው የወጣት አፍሪካውያን መሪዎች የትስስር መርሃ ግብር አስር አመቱን ያስቆጠረ ልዩ የዩናይትድ ስቴትስና የአፍሪካ ግንኙነትን ያዳብራል የተባለ የግንኙነት መርሃ ግብር ነው። ከሰሃራ በታች ከሰባት መቶ በላይ የሆኑ ወጣቶች ተሳታፊ ናቸው። እስከ ዛሬ ድረስ በዚህ መርሃ ግብር ውስጥ ምንድነው የሚደረገው? የተመረጡ በውድድር ውስጥ ያለፉ ወጣት አፍሪካውያን በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ለስድስት ሳምንታት በቀለም ትምህርት እንዲሁም ደግሞ በአመራር ብልሃትና በተያያዥ ጉዳዮች ላይ ስልጠና እንዲወስዱ ይደረጋል። ከዚያም ወደ የሀገራቸው በመመለስ ለሕዝባቸውና ለወከሉት ማህበረሰብ ጠቀሜታ ያላቸውን ስራዎች እንዲሰሩ የእውቀት አስተዋጽኦ የሚደረግበት ልዩ መርሃ ግብር ነው። እንግዲህ ለአሜሪካና ለአፍሪካ ሕዝቦች የጋራ ተጠቃሚነት መልካም እድሎች እነዚህ ወጣቶች የራሳቸውን አሰሳና የራሳቸውን ፍለጋ እንዲያደርጉ የሚጠበቅበት አይነት መሰናዶ ነው። ቀደም ቀደም ብላህም አንተ እንደጠቀስከው እንግዲህ በዘንድሮው መርሃ ግብር ውስጥ ኢትዮጵያን ጨምሮ በርካታ አፍሪካ ሀገራት የወጣቶቻቸውን ልከዋል። የተመረጡ ወጣቶቻቸው ተገኝተዋል። ለእነዚህ ወጣቶች ደግሞ የሚመለከታቸው አካላት አስፈላጊውን አይነት የመረጃ አቀባበል እንዲሁም ደግሞ ስልጠናዎችን ሰጥተዋል። ትልቅ የሚባሉ የአሜሪካ መንግስት ባለስልጣናትም ተገኝተዋል። በዛሬው ጉባኤ የዩናይትድ ስቴትስ የዓለም አቀፍ የልማት ተቋም ምክትል ኃላፊ የሆኑት ኢዛቤል ኮልመን ተገኝተዋል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ምክትል ጸሐፊ የሆኑት ሞልፊ እንዲሁም ሌሎች ከፍተኛ ባለስልጣናት ተገኝተዋል። እነዚህ ባለስልጣናት ለማተኮር የፈለጉት ዋነኛው ነገር አፍሪካ ከአላት ተፈጥሯዊ ጸጋ በላይ ትልቁ ሀብቷ ሕዝብ ነው፣ ከሕዝብም ደግሞ በላይ ደግሞ ሊጠቀሱ የሚችሉት ወጣቶች ናቸው። በወጣቶች ላይ መስራት ያለውን አህጉራዊና አለም አቀፋዊ ጠቀሜታ ለማነሳሳት ሞክረዋል። የዩናይትድ ስቴትስም አፍሪካን ለመርዳት ወጣቶችን በዚህ ማዕቀብ ውስጥ እንዲታቀፉ የማድረግ ፍላጎቷ ከዚህ የመነጨ መሆኑ ተነግሯቸዋል። እነዚህ ወጣቶች በነዚህ የከፍተኛ ትምህርት ተቋማት ውስጥ ያገኟቸውን እውቀቶችና ልምዶች ወደ ሀገራቸው በሚሄዱ ጊዜ ለማህበረሰባቸው እንዲያጋሩ፣ ሀገራቸውንና በዙሪያቸው የሚኖሩ ህዝቦችን የሚጠቅም ቁም ነገር እንዲሰሩበትም ማሳሰቢያ ተሰጥቷቸዋል። የእርስ በርስ ትስስራቸውን እንዲያዳብሩ ከስራቸው ለሚገኙ ሌሎች ወጣቶች ያገኙትን እውቀት እንዲያሸጋግሩ ተናግረዋቸዋል። በነገራችን ላይ በአካል እስከዛሬ ድረስ ሰባት መቶ ያክል ወጣቶች ተገኙ ብንልም ይህ መርሃግብር ባሉት ሌሎች ንዑሶች መርሃግብሮች አማካኝነት እስከ ዛሬ ድረስ አዲስ በአፍሪካ አህጉር ውስጥ ከስድስት መቶ ሺህ በላይ ወጣቶች የመርሃግብሩ ተጠቃሚ እንደሆኑ በዛሬው ዕለት ተነግረዋል። እንግዲህ ሌሎች የዓለም አቀፍ ሁኔታን የሚመለከቱና ሌሎች ተያያዥ ጉዳዮችም በዛሬው ቆይታ ተነስተዋል። አስማማው፣ ምናልባት ቅድም አንተም ስታነሳ ስትገልጸው ነበረ የተለያዩ አፍሪካ ሀገራት ወጣቶች በዚህ ጉባኤ እየታደሙ መሆኑን ያው ከኢትዮጵያም የሚመጡ እንደሚኖሩ ይታሰባል ና ምናልባት በዚህ ጉባኤ ላይ እየታደሙ ያሉ ኢትዮጵያውያን አግኝታቸው ከነበረ አነጋግራቸው ከነበረ ምን አሳብ አጋሩ እሱን ገልጽልን መልካም አስማማው ዘንድሮ ላይ ከሀያ በላይ ኢትዮጵያውያን ናቸው በዚህ መርሃ ግብር ውስጥ ተሳታፊ የሆኑት። በተለያዩ ዘርፎች የተመረጡ ናቸው። በአመራር እንዲሁም በቴክኖሎጂ ውስጥ ባላቸው ተሳትፎ እንዲሁም በሕክምናውና በሌሎች ጉዳዮች ላይ ለማህበረሰብ የሚረባ ስራ የሰሩ ወጣቶች ተመርጠው መጥተዋል። ከተወሰኑት ጋር ቆይታ አድርጌ ያለው እንግዲህ፣ ወደ ስምንት ወደ ዘጠኝ ከሚሆኑት ጋር ቆይታ አድርጌ ያለው የጋራ ውይይቶችንም አድርገናል። ከዚህ መርሃ ግብር ምን እንደተጠቀሙ እዚህ በመምጣታቸው የቀሰሟቸው እውቀቶችና ልምዶች ምን መልክ እንዳላቸው አጋርተውኛል። ወደ ኢትዮጵያ በሚመለሱበት ጊዜ ሊሰሯቸው ስለሚፈልጓቸው ጉዳዮች ስለ መጪ ሕልማቸውም እንዲሁ አነሳስተን ተጨዋውተናል። ከዚያ ጎን ለጎን ደግሞ በቆይታቸው ውስጥ እጅግ ልባቸው ውስጥ የቀሩ ልምዶችንና አሰራሮችን ወደ ሀገራቸው በሚመለሱበት ጊዜ ከሚገጥሟቸው ተግዳሮቶች ጋር አስማምተው የሚሄዱበትን ርቀትና የሚያደርጉትን ጥረት አስመልክተውም ሀሳባቸውን ሰጥተውኛል። የህክምና ባለሙያዎችን አነጋግሬያለሁ። ወጣቶች ናቸው የሚገርም ሀሳብና የሚገርም ማህበረሰብን የሚጠቅም ስራ የሚሰሩ ወጣት ሐኪሞችን አነጋግር ያለው የዩኒቨርሲቲ መምህራንን፣ የሰብአዊ መብት ተከራካሪዎችን እንዲሁ አግኝቼ ያገኙትን ልምድ ያገኙትን እውቀት እንዲሁ አካፍለውኛል። ከነሱ ጋር ያደረግኩት ቆይታ በቀጣይ ቀናት ውስጥ በሚኖረን የአሜሪካ ድምጽ ሌሎች መርሀ ግብሮች ውስጥ ተካቶ ለአድማጮችና ለተመልካቾች ይቀርባል። አስመማው እኛ ምን ጠብቃለን? አብታሙ ላካፈልከን ሀሳብ፣ በጉባኤው ላይ የነበሩ ሀሳቦችን ለሰጠን አስተያየት በጉባኤ ላይ ያለውን ሁኔታ ስላስቃኘን በጣም ከልብ አመሰግናለሁ። መልካም ቀን ይሆንልህ። አመሰግናለሁ። አስማሙ፣ ላንተም መልካም ቀን ይሆንልህ። አድማጮቻችን ከአሜሪካ ድምጽ የተላለፈላቸው የሚገኙ ዝግጅቶቻችን አሁን እንደቀጠሉ ናቸው። ወደ ቀጣይ ዘገባዎቹ የማልፍ ይሆናል። እያዳመጣችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላልፍላችሁ ዝግጅት ነው። የመጀመሪያው አጋማሽ ዝግጅታችሁ ተጠናቋል። ወደ ሁለተኛው አጋማሽ እንሸጋግራለን። ፕሬዚዳንት ጆ ባይደን ከድጋሚ ምርጫ ራሳቸውን በማግለላቸው የሪፐብሊካን እጩ ዶናልድ ትራምፕ ትኩረታቸውን ወደ ተፎካካሪያቸው ምክትል ፕሬዚዳንት ካማላ ሀሪስ እያዞሩ ነው። የትራምፕ ሪፐብሊካን ፓርቲ የሀሪስን የኢሚግሬሽን ጉዳዮች ስራ በማጥቃት የድንበር ፈላጭ ቆራጭ በማለት ይጠሯቸዋል ስትል የቪኦኤ የኢሚግሬሽን ጋዜጠኛ አሊምባሮስ ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል። የሪፐብሊካኑ ፕሬዝደንታዊ እጩ ዶናልድ ትራምፕ ትኩረታቸውን ወደ ምክትል ፕሬዝደንት ካማላ ሃሪስ ቀይረዋል። ለፕሬዝደንትነት በሚደረገው ውድድር ላይ በይፋ ተፎካካሪያቸው ሊሆኑ እንደሚችሉ የሚገመቱትን በኢሚግሬሽን ጉዳዮች ላይ ያላቸውን ታሪክ በመንቀስ ተችተዋል። ሁሉም ሰው ምሕረት እንዲደረግለት ይፈልጋሉ። ከዚያም ጆ ባይደን በድንበር ጉዳይ ፈላጭ ቆራጭ አደረጓቸው። እናም ያኔ ነው በጣም መጥፎ የሆነው። በአገራችን ላይ ከፍተኛ ህገወጥ የባዕድ ወረራ አስጀመሩ። ኑ ግቡ አሉ። አስታወሳችሁ። ህገወጥ ስደት ለሪፐብሊካን መራጮች ግንባር ቀደም ጉዳይ ነው። ስለሆነም የትረምፕ ምርጫ ዘመቻ ሃሪስን የድንበር ፈላጭ ቆራጭ በማለት ከባይደን የኢሚግሬሽን ፖሊሲ ጋር ለማገናኘት ይሞክራል። ቴሬዛ ካርዲናል ብራውን ከሁለትዮሽ ፖሊሲ ማዕከል የኢሚግሬሽንና የድንበር ፖሊሲ ከፍተኛ አማካሪ ናቸው። የድንበር ፈላጭ ቆራጭ ተብለው ተጠርተው አያውቁም። እንዲያውም ድንበሩ በሳቸው ዘንድ ጨርሶ ቅድሚያ የሚሰጠው ጉዳይም አልነበረም። በባይደን አስተዳደር መጀመሪያ ላይ ሀሪስ ከመካከለኛው አሜሪካ ሀገሮች ከጓቲማላ፣ ሆንዱራስና ኤልሳልቫዶር ጋር በመተባበር በአሜሪካ ደቡባዊ ድንበር አቅጣጫ የሚካሄደውን ስደት የመቀነስ ኃላፊነት ተሰጥቷቸዋል። አሁንም ቴሬዛ ካርዲናል ብራውን ከሁለትዮሽ ፖሊሲ ማዕከል ስደትን የሚገፋፉ መነሻ ምክንያቶች ናቸው የተባሉትን ለመቀነስ የሚያግዝ ስትራቴጂ የማዘጋጀትና እነዚያ በሰሜኑ ሶስት ማዕዘን ክልል ውስጥ በሚገኙ ሶስት ሀገሮች ውስጥ የልማት እርዳታና ኢንቨስትመንትን የማስገኘት ኃላፊነት የተሰጣቸው ነበሩ። ባይደን ስደተኞች ቤታቸውን ለቀው እንዳይወጡ የኑሮ ሁኔታቸውን የማሻሻልና የማገዝ ስትራቴጂ እንዲመሩ ሀሪስን ከጠየቁ በኋላ የሀሪስ የኢሚግሬሽን መልእክት የበለጠ ጥብቅ ሆነዋል። ወደ ዩናይትድ ስቴትስ ሜክሲኮ ድንበር አደገኛውን ጉዞ ለማድረግ ለሚያስቡ በዚህ ክልል ውስጥ ላሉ ሰዎች ግልጽ ማድረግ እፈልጋለሁ፣ እንዳትመጡ እንዳትመጡ። ትረምፕ የሃሪስ ታሪክ በኢሚግሬሽን ጉዳይ ላይ እጅግ ተራማጅ መሆኑን ያሳያል ይላሉ። ካማላ ህገወጥ ስደተኞችን ከህግ አስከባሪዎች ለሚያስጠልሉ አደገኛ ከተሞች ድምፅ ሰጥተዋል። ህገ ወጥ የድንበር ማቋረጦችን ከወንጀል ነፃ ማድረግን ይደግፋሉ። ለሁሉም ህገወጥ ሰዎች የጅምላ ምህረትን ይደግፋሉ። እስቲ ያንን አስቡት እንግዲህ የምክር ቤቱ ሪፐብሊካኖች ባለፈው ሳምንት የባይደን አስተዳደርና ድንበሩን ማስጠበቅ ባለመቻላቸው የድንበር ፈላጭ ቆላጭ ካማላ ሀሪስ የሚለውን ቃል በመጠቀም የውግዘት ውሳኔ አሳልፈዋል። በምክር ቤቱ የዲሞክራቶቹ መሪ ሐኪም ጀፍሪስ ሪፐብሊካኖች ስለ ሀሪስ እየዋሹ ነው፣ ምክንያቱም በድንበሩ ላይ ያሉ ተግዳሮቶችን ለመፍታት እቅድ ስለሌላቸው ነው ይላሉ። ምክትል ፕሬዝዳንቷ በድንበሩ ጉዳይ ፈላጭ ቆራጭ አልነበሩም። ያንን እየፈጠሩ ነው የሚያወሩት፣ ምክንያቱም ለአሜሪካ ሕዝብ የሚያሳዩት ምንም አይነት አዎንታዊ አጀንዳ እና ታሪክ ስለሌላቸው። ኢሚግሬሽን ጠበቃ ሄክቶር ኩሬው ጋር የትኛውን ፕሬዚደንት ቢመረጥ የኢሚግሬሽን ማሻሻያ እንደሚያስፈልግ ይናገራሉ። ከሶስት ሚሊዮን በላይ ጉዳዮች ፍርድ ቤት ውስጥ ተወዝፈዋል። በቂ ኢሚግሬሽን ዳኞች የሉም። ለረዥም ጊዜ ስንናገር ቆይተናል። የባይደን አስተዳደር በሰኔ ወር በህገወጥ መንገድ ከሜክሲኮ ሲሻገሩ በቁጥጥር ስር የዋሉት በፕሬዝደንቱ አስተዳደር ዘመን ከየትኛውም ወር ዝቅተኛው መሆኑን በመግለጽ በድንበሩ ዙሪያ ለውጦች ማምጣቱን አስታውቀዋል። ቀጣዩ ዘገባችን ደግሞ የኢትዮጵያ አየር መንገድን ይመለከታል። የኢትዮጵያ አየር መንገድ በኤርትራ የቀረበበትን ክስ አስተባበለም። የኤርትራ ሲቪል አቬሽን ያቀረበበትን ክስ ስም የማጥፋት ስራ ነው ሲል የተቸው የኢትዮጵያ አየር መንገድ አቬሽኑ የበራ ገዳው ውሳኔውን ዳግም እንዲያጤነው ጠይቋል። የኤርትራ ሲቪል አቬሽን በአገሪቱ ጋዜጣ ላይ ታትሞ በማኅበራዊ ትስስር ገጾች ላይ በተሰራጨ የእግር ትእዛዙ በኢትዮጵያ አየር መንገድ ላይ የተለያዩ ክሶችን አቅርቦ አየር መንገዱ ወደ ኤርትራ የሚያደርገውን በረራ ከመጪው መስከረም 20 ቀን ጀምሮ እንዲቋረጥ መወሰኑ ይታወቃል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ትላንት ሰኞ ለጋዜጠኞች በሰጡት መግለጫ የኤርትራ ባለስልጣናት ውሳኔያቸው እንደገና ያዩታል ብለን ተስፋ እናደርጋለን ብለዋል። አየር መንገዱ በጠናቀቀው የበጀት ዓመትም ካለፈው ዓመት የ14 በመቶ ጭማሪ ያሳየ ገቢ ማግኘቱንም ዋና ስራ አስፈጻሚው ተናግረዋል። ኬኔዲ አባተ ተጨማሪ ያለው የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድ ከመጪው መስከረም 20 ቀን ጀምሮ ወደ ኤርትራ የሚያደርገው ሁሉም በረራ እንዲቋረጥ የእግድ ውሳኔ ያሳለፈበትን ክስ አየር መንገዱ እንደማይቀበለው ዋና ስራ አስፈጻሚው መስፍን ጣሰው አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱን የ2016 በጀት ዓመት አፈጻጸም በተመለከተ ትናንት ሰኞ ሐምሌ 22 ቀን 2016 ዓ ም መግለጫ በሰጡበት ወቅት ከጋዜጠኞች ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ የኤርትራ ሲቪል አቪዬሽን ሀዳስ ኤርትራ በተሰኘ የአገሪቱ ጋዜጣ ላይ ታትሞ በማህበራዊ የትስስር ገጾች ላይ በተሰራጨ የእግድ ትዕዛዙ በአየር መንገዱ ላይ ያቀረባቸውን የተለያዩ ክሶች አንቀበልም ብለዋል። የኤርትራ የሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከሴፕተምበር ሰላሳ ጀምሮ እንዳይበር የሚል ኖቲስ ልኮልናል። እዚያ ኖቲስ ላይ ይህን አጥፍታችኋል ይህን አርጋችኋል የሚል ነገር የለውም። በዚህም ምክንያት በጣም በጣም በጣም አዝነናል። በኋላ ግን በሁለተኛው ቀን በሶሻል ሚዲያ ኢትዮጵያ አየር መንገድ ትክክለኛ ያልሆነ አሰራር የሚከተል በመሆኑ ሻንጣ የመንገደኞችን ሻንጣ የሚያጠፋ፣ የሚሰርቅ፣ የሚሰብር በመሆኑ የሚጠይቀውም የቲኬት ዋጋ ከፍተኛ በመሆኑ አግደነዋልና መንገደኞች ጉዟችሁን አስተካክሉ የሚል አየን። ያንንም ስናይ በጣም አዘን ምክንያቱም በረራ መቋረጡ ሳያንስ የኢትዮጵያ አየር መንገድ ስም የማጥፋት ስራ ነው የተሰራው። ኢትዮጵያ አየር መንገድ ክሱን በፍጹም አይቀበልም። ኤርትራውያን መንገደኞች ወደ ሀገራቸው ሲጓዙ የሚይዙት ሻንጣ ከአውሮፕላኑ አቅም በላይ ከመሆኑ ጋር ተያይዞ ሻንጣዎች ዘግይተው ይደርሱ እንደነበር የገለጹት አቶ መስፍን ይህ ጉዳይ አስቀድሞ መፍትሄ ያገኘ ነው ሲሉም ተናግረዋል። ባለስልጣኑ ለኢትዮጵያ አየር መንገድ የመንገደኞች ሻንጣ እንደሚጉላላ እና ለመንገደኞቹ እንዲያውም ካሳ እንድንከፍል በደብዳቤ ከአንዴም ሁለቴም ጽፎልን ስለነበር መጋቢት፣ ማርች ውስጥ ነው ይሄ የሆነው። ወዲያውኑ እኛ የማስተካከያ እርምጃ ወስደናል። የወሰድነውም እርምጃ እያንዳንዱ አውሮፕላን ላይ የሚሳፈሩት መንገደኞች ከሻንጣቸው ጋር እንዲጓዙ እንድንችል የመንገደኛ ቁጥር በየአውሮፕላኑ ላይ የሚጓዘውን ቀንሰናል። ከዚያ በኋላ ችግሩ ተፈቷል። አየር መንገዱ በኢትዮጵያና በኤርትራ ሕዝቦች መካከል ጥሩ ግንኙነት እንዲኖር ሰላም፣ ንግድና ቱሪዝም እንዲጠናከርም ባለፉት ዓመታት ሚናውን ሲጫወት ቆይቷል ያሉት ዋና ስራ አስፈጻሚው አቶ መስፍን ኤርትራ የእገዳ ውሳኔዋን መልሳ እንድታጤነው ጥረት በመደረግ ላይ እንደሚገኝ አመልክተዋል። በረራው እንዳይቋረጥ የኤርትራ የሚመለከታቸው ኃላፊዎችን ለማነጋገር ጥረት እያደረግን ያለ ነው። በእኛ ተስፋ እናደርጋለን። ይህንን ውሳኔያቸውን እንደገና ያውታል ብለን ተስፋ እናደርጋለን። ኤርትራ ውስጥ አለ የተባለውን የአየር መንገዱን ውዝፍ ገንዘብ ማስመለስ በተመለከተ ከአሜሪካ ድምፅ ለተጠየቁት አቶ መስፍን በሰጡት ምላሽ አየር መንገዱ በዶላር እና በአገሪቱ መገበያያ ናቅፋ ገንዘብ እንዳለው ገልጸዋል። ዶላሩን እያመጣን ነው። ከዚህ ጋራ የተገናኘ ክልከላም የለም። በኤርትራ ገንዘብ ያለው ግን ለዓመታት የቆየና በቀላሉ የሚወጣ አይደለም ካሉ በኋላ በሁለቱ ሀገራት ንግግር ተደርጎ በስምምነቱ መሰረት የሚወጣ ይሆናል ብለዋል። ወታደሮችን በማንቀሳቀስ ዓለም አቀፍ አሰራርን ትጥሳላችሁ በሚል አየር መንገዱ ለሚቀርብበት ውንጀላም አቶ መስፍን እንደ ንግድ ተቋም በዓለም አቀፍ አሰራር መሰረት ብቻ የሚከናወን ያሉት ወታደሮችን ከቦታ ቦታ የማንቀሳቀስ ተግባር ስለመኖሩ አስረዳል አስረድተዋል። በተጠናቀቀው በጀት አመት የኢትዮጵያ አየር መንገድ ከሰባት ቢሊዮን ዶላር በላይ ገቢ ማግኘቱንና ከዚህም ከፍተኛው ቁጥር ከመንገደኞች ትራንስፖርት የተገኘ መሆኑን ዋና ስራ አስፈጻሚው አቶ መስፍን ጣሰው ተናግረዋል። ባጠናቀቅነው አመት የኢትዮጵያ አየር መንገድ ግሩፕ በሰራው ስራ ሰባት ነጥብ ዜሮ ሁለት ቢሊየን ዶላር ረቨኑ አግኝቷል። ይህም ካለፈው አመት ጋር ሲወዳደር በዶላር ነው ሲወዳደር፣ 14 በመቶ ጭማሪ ያሳያል። ትልቁ ገቢ የመጣው ከመንገደኛ አገልግሎት ነው። ወደ አምስት ቢሊየን ዶላሩ ከመንገደኛ የመጣ ሲሆን ይህም ካለፈው ዓመት ጋር ሲወዳደር፣ 23 በመቶ ጭማሪ ያሳያል። የጭነት አገልግሎት ገቢያችን አንድ ነጥብ ስድስት አምስት ቢሊዮን ዶላር ሲሆን ይህም ካለፈው ዓመት ጋር ሲወዳደር በስምንት በመቶ ቅናሽ ያሳያል። ይሄ ቅድም ባብራራሁላችሁ ምክንያት ነው። ውድድሩ በከፍተኛ ደረጃ በማደጉ የካርጎ ማርኬት ሸር በየአየር መንገዱ ስለተከፋፈለ ነው። በተጠናቀቀው በጀት አመት አየር መንገዱ አምስት ተጨማሪ ዓለም አቀፍ መዳረሻዎችን በመጨመር የዓለም አቀፍ መዳረሻዎቹን ጠቅላላ ቁጥር 139 አድርሷል ያሉት አቶ መስፍን በሀገር ውስጥ ደግሞ ባለፈው አመት ወደ ሶስት ከተሞች መብረር እንደጀመረና ከአዲስ አበባ ውጭ የሀገር ውስጥ መዳረሻዎቹን 21 ማድረሱን ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቋል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዩናይትድ ስቴትስና በአፍሪካ መካከል ያለው ቁልፍ የኢኮኖሚ አጋርነት ምሰሶው የአፍሪካ የእድገት እድል ድንጋጌ ወይም አገዋ ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ባደረጉት ንግግር አስታውቀዋል ሲል ርዕሰ አንቀጹ ሀተታውን ይጀምራል። ከሳራ በታች ካሉ አገሮች የሚመጡ ምርቶች ታሪፍ ሳይከፍሉ ወደ ዩናይትድ ስቴትስ እንዲገቡ በመፍቀድ አግዋ ሥራ ፈጣሪዎች ንግዶቻቸው እንዲያስፋፉና ወደ አዳዲስ ገበያዎች እንዲገቡ አድርጓል። በአገራችን ከፖርትላንድ ኦሪገን እስከ ፖርት ሉዊስ ሞርሼስ ድረስ እስከ ፖርት ሉዊስ ሞርሼስ ድረስ በአስር ሺዎች የሚቆጠሩ ጥሩ የሥራ ዕድሎችን ፈጥሯል። ሸማቾች በተመጣጣኝ ዋጋ የአዲስ ምርቶች ተጠቃሚ እንዲሆኑ ኩባንያዎች የአቅርቦት ሰንሰለታቸው እንዲለያዩና እንዲያጠናክሩ አግዟል። ዩናይትድ ስቴትስ በሁሉም የአገራችን ክፍሎች ውስጥ ያሉ የንግድ ስራዎችን የሚጠቅሙ ሰራተኞቻችንን የሚደግፉና እነዚህን ሁሉ በማድረግ አካባቢያችንን ለመጠበቅ የተሻሉ እድሎችን ለመፍጠር ትፈልጋለች ሲሉ የውጭ ጉዳይ ሚኒስትሩ ብሊንከን ማሳሰባቸውን የጠቀሰው ርዕስ አንቀጽ ይህ እውን እንዲሆን የግሉ ዘርፍ ወሳኝ አጋር ነው ማለታቸውን ጠቅሰዋል። ለዚህም ነው ከአፍሪካ የመሪዎች ጉባኤ ላይ ከግሉ ሴክተር ጋር ያለንን ትብብር ከአጓ ባሻገር ለማሳደግ ይወሰን ነው። ከዚያን ጊዜ ጀምሮ በአፍሪካና በአሜሪካ የንግድ ድርጅቶች መካከል በመቶች የሚቆጠሩ አዳዲስ የግሉ ዘርፍ ስምምነቶችን ለመፈጸም በመረዳት በመላው የዩናይትድ ስቴትስ መንግስት አካላት ካሉ ባልደረቦቻችን ጋር በጣም ተቀራርበን እየሰራን ነበር። በአጠቃላይ ከ16 ቢሊዮን ዶላር በላይ ዋጋ አላቸው። በዓለም ዙሪያና በአፍሪካ አህጉር የኢኮኖሚ እድገትን ለማስፈንና ለኢንቨስትመንት ጥርጊያ መንገድን ለመክፈት ሌላው ቁልፍ ነገር ጥሩ መሰረተ ልማት ነው ያለው ርዕሰ አንቀጽ፣ ባለፉት ሁለት ዓመታት ዩናይትድ ስቴትስ ከሰሃራ በታች ባሉ የአፍሪካ ሀገራት የዲጂታል ተደራሽነትን ለማስፋፋት 82 ሚሊየን ዶላር መድባለች ሲሉ የውጭ ጉዳይ ሚኒስትሩ ብሊንከን መናገራቸውን አመልክተዋል። የሊቢዶ ኮሪደርን ለማስፋት ሦስት ቢሊዮን ዶላር አበርክተናል። አንጎላን፣ ዛምቢያን፣ ዲሞክራቲክ ሪፐብሊክ ኮንጎን የሚያገናኘው የኮሪደር በወደቦችና ድልድዮች፣ የባቡር መስመሮች፣ መንገዶችና ከፍተኛ ፍጥነት ያለው የበየነ መረብ ተደራሽነት እንዲሁም የንጹሕ ኢነርጂና ግብርና ሁሉንም የድገትና ቁልፍ ኢንዱስትሪዎችን ለመክፈት የታቀደ ትልቅ ኢኮኖሚ ጎዳና ነው። በመጨረሻም ርዕሰ አንቀጹ ዩናይትድ ስቴትስና አገዋ በአንድነት ለሁሉም እድል በመስጠት የበለጠ ፍትሐዊ የበለጸጉና የተረጋጉ ማህበረሰቦችን በመገንባት ወደፊት ለመግፋት ቁርጠኞች ናቸው ሲል ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮቻችን የማክሰኞው ሐምሌ 23 2016 ዓ ም የአሜሪካ ድምፅ ዝግጅታችን ይህን ይመስል ነበር። አብራችሁን ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አብሬያችሁ ያመሸው ታስማማየ ነው ነበርኩኝ። ከስቱዲዮ ቅንብሩን እየመራ ደግሞ አብሮን ያመሸው ኤልያስ አስማረ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። ከመላው የአሜሪካ ድምፅ አዘጋጆች ጋር አብራችሁ ስለነበራችሁ እያመሰግንኩ በዚሁ ሰናበታለሁ። መልካም ምሽት Aduh!、Mm hmm.